The Voice of America. ኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚዳንት ቄስ ዮናስ ሲገዙ፣ ተከታዩ ጥያቄ ለእርስዎ ነው። ናስር ሻኪር የተባሉ አድማጫችን ናቸው። በፌስቡክ ገጻችን ይህን ጥያቄ ያደረሱን፣ እስከ መቼ ነው እንዲህ ባለው ሰብአዊነት በጎደለው ሁኔታ ውስጥ የምንቀጥለው? ሲሉ ማብቂያ ያልተበጀለት የሚመስለውን ረዥም ዘመን የዘለቁ ግጭቶች ያነሳሉ አንዳንዶቹ የልዩነት መነሻ የሆኑ አስተሳሰቦች አንዳንዴ ሃይማኖትን አስታከው የሚቀርቡበት ጊዜም አለና የሃይማኖት አባቶቻችን ከዘመናችን ፈተናዎች በዙሪያችን ካለው ተጨባጭ ሁኔታ ጋር የሚጣጣሙ ስብከቶችን ማድረግ የለባችሁም ወይ ሲሉ ጥቅል ጥያቄ ሰንዝረዋል። ቄስ ዮናስ እርስዎን ላስከትል፣ ምን ይላሉ ለጠያቂያችን? እሺ፣ አመሰግናለሁ። አስቀድሜ ይህ በጣም ጠቃሚ ውይይት ነው የሚሆነው፣ ህዝባችን በትክክል የሚያዳምጠን ከሆነ የመጀመሪያው ነገር እንደ ሃይማኖት አባቶች እና እንደ ህዝብ መሪዎች የእኛ ሚና መሆን ያለበት ማስተማር፣ መገሰጽ፣ መምከር እና ደግሞ አቅጣጫን ማሳየት ነው። በእርግጥ አሁን በሀገራችን ያለው ሁኔታ ጫፉን ማግኘት እጅግ በጣም እያስቸገረ ነው ግጭቶቹ ምንድን ናቸው በእውነት ሃይማኖታዊ ናቸው ወይ ወይም ደግሞ የቋንቋ የዘር ጉዳይ ናቸው ወይ ወይስ ሌላ መንስኤ ያላቸው የምለውን ትንሽ ለማጣራት ምርምር ይጠይቃል ይሁን እንጂ ግን በግልጽ የምናውቃቸው ነገሮች አሉ በየቦታው ጥቂት ትንሽ የሆኑ ነገሮችን ጎላ አድርጎ ለጥላቻ ለግጭት ጊዜ ለመገዳደብ የማያበቁትን ጉዳዮች የማጉላት ነገር አለ። እንግዲህ የሃይማኖት አባቶች የእኛ ድርሻ ወደ ህዝቡ መውጣት አንድ ነገር ሆኖ፣ በሌላ በኩል ግን ከህዝቡ ጋር ነን። በህዝቡ ውስጥ ነው ያለነው እና ህዝባችን መልእክተኛ ህዝብ ነው። በያለበት ቦታ እንደ ቤተ ክርስቲያን ካሰብን ምዕመናን በያሉበት ስፍራ ሁሉ የሰላም መልእክተኞች፣ የእርቅ መልእክተኞች፣ የፍቅር መልእክተኞች ናቸው እና ለሰላም ዘብ እንዲቆሙ እንደ ሞከርን ነው ሁልጊዜ መቼም በየ ጊዜው በየእለቱ በየሱቅ ከቶ ወንጌሉ የምናደርገው ይሄ ነው። በሌላ መልኩ ደግሞ ማህበራዊ ግዴታዎችም አሉብን ወደ ህዝብ መውጣትና አይ፣ ይህ አይገባም ማለት ያስፈልጋል። ምክንያቱም እንደ ሃይማኖት አባቶች የምንመራባቸው ስርዓቶች አሉ። መጽሐፍ ቅዱስ አንዱ ነገር ቢሆንም በክርስቲያን ሙስሊሙ ቁርአን ሲሆን፣ እነዚህ ሁሉ ህዝባችንን የምናስተምርባቸው፣ የምንገስጽባቸው መሳሪያዎቻችን ናቸው። እነዚህን በትክክል ብናስተምርና ህዝቡ ደግሞ በዚህ ቢኖር ካስተማር በእውነት ደግሞ ትክክለኛውን አቅጣጫ ማሳየት ከቻልን ህዝቡ ይሰማል። ግን አሁን አንድ ነገር ነው የቸገረኝ። መስማትስ ይሰማል ሰው። አሁን ስንናገር በሚዲያም ቀርበን በሌላው እንዲያዳምጥ ነው የምንፈልገው። ማዳመጥ አለበት ህዝቡ። ስላላዳመጥን ነው እንጂ አልፎ አልፎ ግን ያልንበት ጊዜ የለም። ሙሉ በሙሉ ግን በዚህ በዚህኛው አላዳመጠንም ማለት አልችልም። ግጭቶች ያሉባቸውን ሰፈሮች ስንመለከት አሁን መልክቶቻችንን አልሰሙም ማለት ይሻላል እና የኛ ትልቁ መልእክት እያለ ያለ ነው፣ ሰው እንደ ሰው ሰው መሆን አለበት። ሰው እንደ ሰው ማሰብ አለበት። አይምሮውን መጠቀም መቻል አለበት። በህልናው ዳኝነት ሲት በትክክል ቆሞ መልስ መስጠት መቻል አለበት ስለሚያደርገው ነገር ማሰብ አለበት። ለነገር፣ ለክርክር፣ ለጭቅጭቅ፣ ለጥላቻ የሚያነሳሳው ቃል ቋንቋ ቢኖር መስ መጠት የሚችል ህዝብ መሆን አለበት የሚጠቀም ነገር የለውምና፣ ቀደም ሲል እንደሰማሁት ከአባገዳ ነገር የሚቆሰቁሱ አይጠፉም። የምን ነው አሁን ይኖራሉ። የሚሰማው ያንን ድምጽ ሲሰማ ማመዛዘን መቻል አለበት። የራሱን ሚዛን የራሱን አይሎ የራሱን አስተሳሰብ የራሱን ግምት መውሰድ አለበት። ምክንያቱም ከግጭት የምጠቀም የለምና። የምጠላ ሰው ራሱን ነው መጀመሪያ የምጠላው። ጥላቻ የምጠላውን ያንን ሰው ራሱን ነው መጀመሪያ የሚጎዳው። ምክንያቱም ከፍቅር የሚገኘውን ደስታ ያጣል፣ ከሰላም የሚገኘውን ደስታ ያጣል፣ ከይቅርታ የሚገኘውን ደስታ ያጣል። ስለዚህ ሰው እንደ ሰው ማሰብ አለበት። ይህንን ነው ሁልጊዜ የምናስተምረው ማለት እፈልጋለሁ። እሺ፣ አመሰግናለሁ ቄስ ዮናስ ይገዙ። የሚቀጥለው ጥያቄ ተያያዥ ስለሚሆን ሐጂ ኡመር ኢድሪስን ልጠይቃቸው። በተጨባጭ እስካሁን አልተነጋገርንም። በሀገሪቱ ከሀገሪቱ ባህልም፣ ልምድም፣ ፈሪሃ እግዚአብሔርም ሁኔታ ጋር የማይጣጣሙ ነገሮች ናቸው። በቅርቡ የሚካሄዱ ሰውም በብሔሩ ምክንያት ቀጥቅጦ መግደል ሳያጣሩ ብቻ በጥርጣሬ ደብድቦ። ደግሞ በአደባባይ ተመልካችም እያለ የሚመለከተውም ነው ተጠያቂ የሚሆነው። የተወሰኑ ሰዎች ደብድበው መስቀል፣ ንብረት ማውደም፣ ማቃጠል፣ ይሄ ሁሉ የሃይማኖት አባቶች ፈጥነው ሄደው መገሰጽ የለባቸውም እንዴ እንዲህ አይነቱን ነገር ወይንስ ህግ አይፈቅድልንም? ከህግ አንጻር ነው መሰራት ያለበት፣ በሚል ነው ወደኋላ የምትሉት? አጠር አርገው ቢገልጹልኝ። ሀጂ ዑመር ከእኛ እኩል ዝም ብላችሁ ሰምታችሁ እንዴት ቁጭ ትላላችሁ ነው የእኔ ጥያቄ። ይቅርታ አድርጎልኝ ትላላለውም። ጥያቄው ትክክል ነው። የሃይማኖት አባቶች ደውም በአካባቢው ቀደም ባለ አይተዋል፣ እርዳታም ተደርጓል። እንግዲህ በላላሴዎች አካባቢ ነው ትንሽ ድረስ ያለው የሚሆን ነው ሀሳባችን አላቱሊሀል ረብን ዓለምን አልኸ ወሰኑ ነገር በማንም ነገርም አይቀር ስለሆነ አላህ እንደ ወሰነው ነው የምንወስደው። አላህ ከመወሰኑ ጋር የሃይማኖት አባቶች በማድረግ ነው ያለባቸው ቀለት ነው ማድረግ የለባቸው። አንዳንድ ነገሮች በጊዜያች ይከሰታሉ። እንዲሁ አልፎ አልፎ በየጊዜያቸው አንዳንድ ሽግሮች አይጠፉም። እንደዚህ ያለውንም ደግሞ የሚመለከተው አካል ከላይ እስከታች አስተዳደር የሆነ ሰው ወዲህ የመሰለው እንደሌሆንነት ያለው ይህ መከታተል አለበት። እሳችሁም ህዝብ አብሮ መተዳደር አለበት። እያንዳንዱ ሁሉንም እንመለከትነው የአንድነትና የሰላም ጉዳይ እና ያለፈው አልፈዋል። ወደፊት የነገር እንዳይደገም እንዳይከሰት ምናልባች እንዳቢከሰት እንኳ ከባድ ጥፋት ሰማጥፋቱ ሰው ተምሪ ማስቶ ከመገደሉ ንብረት ከመውደሙ በፊት የሚቆረጥበት የሚጠፋበትን ነገር የሚመለከተው ሁሉ መቀየስ አለበት። የሀይማኖት አባቶችም ህዝቡን ማስተማር መምከርና ዱአ ማድረግ አለባቸው። የድሚ እንግዲህ ድምዳሜ ላይ የደረስነው ማስጠንቀቂያ ማሳሰቢያ፣ ወደፊት እንዲህ ያለ እንዳይደገም ንቃት የሚሰጡ እሺ፣ እናመሰግናለን። ቀጣዩን ጥያቄ አሉላ እናመሰግናለሁ። ትዝታ አባ ገዳ በየነ ሰንበቶ ለእርስ ይሄ ተከታይ ጥያቄ፣ ይሄ ፈጽሞ ተቀባይነት የሌለው ግድያ የህግን ኃላፊነት እጃቸው ያስገቡ ወይም ራሳቸው ውሳኔ ላይ መድረስ የፈለጉ ሰዎች እየወሰዱት ያለው እርምጃ ስለሆነ እንደ እምነት አባቶችም እንደ ማህበረሰብ መሪም የሚሰማችሁን በቅርበት እንድታዩ ለማስታወስ ያህል ነው። ብዙዎች በሀዘንና በቁጣም ጭምር ነው ይሄን ሁኔታ እየገለጹ ያሉት። ሞገስ ተስፋ የተባሉ አድማጫችን ናቸው። ለእርስም እናነሳውን ጥያቄ የላኩልን ጠንከር ያለ አስተያየት ነው። አስተያየታቸውን ተከትሎ ጥያቄ እናነሳለን። ዱላ መምዘዝ ቀላል ነው። እየገረፉ ይላሉ። ገና ከመንጋቱ እንዳይጨልም ተብሎ መስሎን። ይሄን ወንጀል የሚፈጽሙት በሰላማዊ መንገድ ለፍርድ መቅረብ አለባቸው። አሁንም ድሃውና ሰላማዊ ሰው ነው እየሞታ ያለው። ሙሰኞቹ ናቸው ሌላውን የሚያሸብሩት። መፍትሄ መፈለግ አለበት። በአሁኑ ሰዓት እንደሚታየው ሰው በዘር እያሰበ በኢትዮጵያዊነት ማሰብ ሳይችል ኢትዮጵያን አንድ ማድረግ አይቻልም። ትውልድ መቀረጽ አለበት መንቃት አለበት። ያኔም ሀገር ሰላም ይሆናል። በዕለት ኩርስ እየተደለለ ስንቱ የወንድሙን ሕይወት እያጠፋ ነው ይላሉ። ቀደም ብለን የገለጽ ናቸው። አድማጫችን አቶ ተስፋዬ፣ እነኚህ የተባሉት ግድያዎችና ወንጀሎች እንዴት እንደተከናወኑ የተቀነባበሩም ከሆነ በማን እንደተቀነባበሩ አናውቅምና ምርመራው ሲደርስ ያንን እንገልጻለን። በእናንተ በኩል ግን በዚህ ጉዳይ ላይ ምን አስተያየት አላችሁ? ስራ አጥነት፣ የኑሮ ውድነት እንዲህ ለከፋ ወንጀልስ መዳረግ ወንጀል እንዲፈጽሙ መገፋፋት አለበት ወይ? እኔ በእውነቱ ሁላችንም የኢትዮጵያ ህዝብ መቼ ከረሃብ ወጥቶ ነው ሰውን የምገለው? እኛ በእውነት ተባብረን ወንድም ለወንድም ተጋግዘን ቺን ሀገር ከድህነት ማውጣት አለብን እንጂ ሰው ወንጀል ቢውጠራም እንኳን ህግ ያለበት ሀገር ህግ ይጠይቃል እንጂ በአደባባይ በእውነት ሰምተን የማናውቀው ነው በአሁኑ ጊዜ እየመጣብን ያገኛ እግዚአብሔር ምን እንደመጣብንም መና ቋንቋ ነው እንጂ ሰው ልጅ ደቡብ መቼስ እንኳን ኢትዮጵያዊ አፍሪካ በሙሉ አንድ ነው። ጥቁር አፍሪካዊ ደረኛ ጥቁር ኢትዮጵያዊ ደረኛ። በእውነት ይሄ ሀያ ሰባት ዓመት ወዲህ ነው ይሄ የመጣበት። በአደባባይ ሰው ማቃጠል፣ የሃይማኖት አባት የሚከበረውን ማረድ፣ የእምነት ቦታዎች መስጊድና ቤተ ክርስቲያን ማቃጠል፣ እኛ አይተን መናቅም ሰብተን መናቅም። ስለዚህ አሁን ምን መደረግ ያለበት በአጭሩ የሃይማኖት አባትም አባ ገዳዎችም በእውነት ከሆነ ሁኔታው ሳይከሰት ቤተ ክርስቲያን ውስጥ እና ወይም ደግሞ መስጊድ ውስጥ አደለም ጉዳዩ። በየክፍለ ሀገሩ እንደ ድሮ በየአካባቢ እየዞሩ ይህንን ድምፅ ማሰባት ነው። በየቦታው በቡድን ሄደው ምንድን ነው ብለው በየከተማው በየገጠሩ ማሰማር አለብን። ከዛ በኋላ ህዝቡ አንድ ይሆናል። ዝም ብለን በሰብሰባ ላይ የምንናገረው በቴሌቪዥን የምናገረው አይደለም። ስዱሮ ቴሌቪዥን አለው። ስለዚህ በእውነት እችን ሀገር ከዚህ ለማዳት ሁላችንም እግዚአብሔር በሰጠት እግዚአብሔር ነው በሰጠው ሹመት ሰው አይደለም። ከዛ መሀል ወጥን ደግሞ ለህዝባችን ድምፅ አሰብ ሆኖ እግዚአብሔር የሰጠንን በየቦታው መጫወት አለበት። እጃችን ወደ ላይ መዘርጋት አለበት እንጂ የሚያስተኛ ደስ የሚል አይደለም። የምንበላው እንኳን በእውነት ወዳችን ገብተው የምረጋ አይደለም። በአሁኑ ጊዜ ሀገር ሰላም ስትሆን ነው አካባቢው ሰላም ሲሆን ነው። ብሄር ምንድን ነው? እኔ በእውነት ኢትዮጵያዊነታችን ነው እንጂ ይማም ነው እኔ በብሔር ያላም ብሄር ቋንቋ ነው። ቋንቋ ምን ችግር አለ? ውጭ ሀገር እኮ በፈረንጅ አካባቢ እንግሊዘኛ ተብሮ እንግሊዘኛ ልናገር ይችላል እኔ ልጅ እዛ ከተወለደ። እኔ ይሄ አይደለም ጉዳዩ። ይሄ ሳይሆን ሁሉም የእምነት አባቶችም አባ ገዳዎችም በየቦታው ተከባብሎ ይሄን ነገር ማርገብ አለብን እንጂ ለወደፊቱ ይቺን ሀገር ለማዳን ከፈለግ፣ በመንግስት ላይ ብቻ አይደለም ሄደን መጮ አለብን። እንደምሰሙ ደግሞ አውቃለሁኝ። ይሄንን የምቆሰቁሱት እነማን እንደሆኑ ደግሞ ከውስጡም ማውጣት፣ በሙስና የተደባለቁ ሰዎች እነማን እንደሆነ ሁሉም ያውቃል። ይሄ ምንድን ነው አሁን ትናንትና ተዘርፎ የነበረው ነው ዛሬ ተራማጅ ሆኖ ቁጭ ያለው ትናንትና ሲያስገርፎ የነበረው ነው ዛሬ እኔ ነኝ እናንተ ሀላፊ ብሎብኝ ነው ይሄ መጣራት ትቅርታ፣ ዝም ብሎ አይደለም። ሰው ልጅ ኮ ተገርፏል፣ ሞቷል፣ ወንድሞ ታዟል፣ እስር ቤት ሞቷል፣ ከሀገር ተሰደዋል። ዝም ብሎ ቅርታ በአፍ አይደለም፣ በሁርብ ቅርታ መደረጋል። እግዚአብሔር የሚወደው ያ ነው። ካሳ ችግሩ ምንድ ነው ብለው ያንን አጣርተው በካሳ ትቅርታ መሄድ አለበት እንጂ ብዙ ነው ነገሩ። ውስጡ ውስጡን ስለምናውቅ ሀቁን ተናግ ማደር ይቻላል። ሀቁን ተናግሬ ይሄ ነገር በእውነት ከሆነ በየአካባቢ ሄደን የሀገር ሽማግሌዎች ወልቷል ሄደን ህዝቡ መናገር ማሰባሰብ አለብን። በየገበያው በየእምነት ቦታው እምነት ለሁሉም እምነት አይለየንም። እምነት የሚያምነው ነው እግዚአብሔር ጋር ያደርሰኛል ምለ ሁላችንም ሳንከፋፈል ሄደን መጪው አለብን መናገር አለብን። ይሄ ነው አንድ የሚያደርገው። ወጣቶቻችን መንገድ ላይ መመለስ አለብን። ይሄ በአደባባይ ዛሬ ህዝብ ተሰቅሎ ጭንቅላቱ ወደና አይተፈ ተዘግጥቆ በእውነት ወራሪ እንኳን አላደረግንም። ስለዚህ ዳህዝባችን ለምዶበ ያልከው ብለን ሁላችንም መንቀሳቀሰ እኔ በፊት በነገራችን የዛሬ አራት አምስት ዓመት የሃይማኖት አባቶች አባገዳዎች ገዳዎች ከኤሌመንተሪ እስከ ዩኒቨርሲቲ፣ ከዛ በኋላ ደግሞ በየቦታው እምነት ደንንጩ እቺ ሀገር ጦር አደለች ብዬ እግዚአብሔር ለክልሉ ፕሬዝዳንት ተናግረ በእውነት እግዚአብሔር ምስክሬ ነው። ያን የሚሰማን ሰው ጠፍቶን ነው። ዛሬ ይሄ እንዴ ከጠፋ በኋላ እኮ እህል እንኳን ከጠፋ በኋላ መሰብሰበ ያቅታል። ይሄን ደግሞ ቶሎ ማዳን አለብን እንጂ ይሄ ነገር በቀላሉ የምታይ አይደለም። በእውነት የሚያስለቅስም ነው። ልጆች እኮ ወዳቸው ሳይጠጉ ነው ሜዳ ላይ የሚያልከው። እናቶች ምንም ሳያደርጉ ነው ሜዳ ላይ የሚያልኩት። አዛውንት እኮ ዛሬ መጦር ሲገባቸው እያለቀሱ እያለቁ ነው ሁሉ ነው። ደስ ብሎ ኢትዮጵያ ሊደት ብለን እናወራው ና ይሄ ሁላችንም ይህን ነገር ለማዳት መሄድ አለብን። አካባቢ መለብለብ አለብን፣ ማሰማር አለብን። ስለዚህ መጽሐፍም ቢሆን ቁርአንም ቢሆን እግዚአብሔርን አምልክና ሁሉንም በአንድ ላይ ይላል እንጂ ሰው ነው የሚያወናብነው። ወዳና ወዲ በጣም ተናግሬ መሞት አለብኝ። ይሄ ነው ችግሩ። እሺ በጣም ነው የምናመሰግነው አባገዳ። በነገራችን ላይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮጵያ ሶማሌ ሀገረ ስብከትና የገዳማት የበላይ ኃላፊ ሊቀ ጳጳስ አቡነ ማቲያስ በዚህ ውይይት እንዲሳተፉ ፈልገን ነበር፣ ስልኩ አልተባበረንም። እንደሚታወቀው እሳቸው በጅጅጋ ነው የሚገኙት። ሰሞኑን እንደዚሁ በተነሳ ብጥብጥ በርካታ ኢትዮጵያውያን ህይወታቸውን አጥተዋል። አንድ ሰባት የሚሆን ቤተ ክርስቲያን ወድሟል። እዚህ አካባቢ ሳናገኛቸው ስለቀረን እናዝናለን ግን ለአድማጭ ማሳወቅ ፈልገን ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሪም ለማሳተፍ ፈልገን ነበረ። በቀጣይ የማቀርበው ጥያቄ ለኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት ቄስ ዮናስ ይገዙ ነው። አባገዳ ሰንበቱ በጣም በርካታ ፍሬ ነገሮችን አንስተዋል። ይቅርታ ያለ ፍትህ ሊሰምር እንደማይችል አንስተዋል። ቤተ ክርስቲያን እንዲሁም የሃይማኖት መሪ ማንኛውም የሙስሊሙም ኦርቶዶክሱም ወንጌላዊውም እስከ ዛሬ ድረስ ግዴታውን ተወጥቷል ወይ የሚል ነገር አንስተዋል። አሁን አሁን ነው እንግዲህ የቤተ ክርስቲያን መሪዎች ወይንም የሃይማኖት መሪዎች ድምፃችሁን ከፍ አድርጋችሁ መናገር የጀመራችሁ። ስለዚህ ካሁን በኋላ የሚቀጥለውን ጠበቅ አርጋችሁ፣ እንዴት ነው ይሄንን ህዝብ ከችግርና ከእልቂት የምታድኑት? ይላሉ አቶ ጌታሁን ማን ጉዳይ አመሰግናለሁ። እንግዲህ የመጀመሪያው ነገር ትክክል ነው። ይቅርታ ያለ ፍትህ፣ በጣም መሰረታዊ ጉዳይ ነው። ይቅርታ መጠየቅና ይቅር ማለት ራሱ የፍትህ አገልግሎት ነው። በሌላ መልኩ አንድን ጥፋተኛ በደል ያደረሰውን ሰው አሁን አቅስተህብኛል፣ ጎርተህኛል፣ በድልህኛል፣ ይሄ ነው እና በህግ የሚያስጠይቅህን ነገር አድርገሃል። ቢሆንም ግን ይህንን ሌል እስከተቀበልክ ድረስ ማጥፋት ይሄልት ወይም በደል መስራት ይሄል እስከተቀበልክ ድረስ ደግሞ የቅር ንሃለው ነው የሚባለው። እዛ ችጋ ነው ይቅርታ ያለፊት የሚባለው በእነሱ አቅጣጫ ከተመለከትም። በሌላ መልክ ደግሞ የደንብንና ህግን ና ሥርዓቱን የባህልን ይሁን የመንግስት ይሁን ና የመንካዊ ሥርዓቱን ና ደንብን ስራ ላይ አውሎ በዛ መልክ ደግሞ ይቅርታም እየተደረገ መከፈል የሚገባን ዋጋ ደግሞ መክፈልን አይቀር ነው። ትልቁ ነገር አሁን እኔ በጣም ደስ ያለኝ ጥያቄ የሃይማኖት አባቶች የኅብረተሰብ መሪዎች ግዴታቸውን በሚገባ ተወጥተዋል ወይ የምለው ጥሩ ጥያቄ ነው። ቀደም ባሉት ጊዜያት የልባችንን እንደ ወደ ወጣ ብለን ለሕዝብ መናገር አንችልም ነበር። ያ እንዲሆን እኛም በበኩላችን ትግል አድርገናል። የሃይማኖት አባቶች ግን ስሰማ ይሰማል እና መንገድ ይከፈትልን እያለ ነበር። አሁን እችሉን አልተነፈግም እየተናገርንም ነው። ቅድም እንዳልኩን የሕዝቡ ባለመስማት ጉዳይ ካልሆነ በስተቀር ጥረት እየተደረገ ነው። በሚገባ ግዴታችንን የመወጣታችን ነገር የጊዜ ጉዳይ፣ ችግሮች ደግሞ መደራረብ ጉዳይ ነው። አሁን ግጭቶች እየሄዱ ያሉት በአንድ ጎን በአንድ ምክንያት ይነሳሉ፣ በሌላ በኩል ደግሞ በሌላ ምክንያት እና በተለያዩ ምክንያቶች በአንድ ጊዜ በአንድ ቀን፣ ሳምንት ባልሞላ ጊዜ ውስጥ ከ- ከፍተኛ የሆኑ ግጭቶች ይፈጠራሉ። ነፍስን የሚያጠፉ ንብረቱን የሚያወድሙ። አንዱን ስንይዝ፣ ስለ አንዱ መልዕክት ስናስተላልፍ፣ ስልገስ የጻንድ ነገር ስንናገር ሌላ ነገር ይሆናል። እዚህ ጋ የእኛ ብቻ የመንግስት እገዛ ሲኖር ነው። መንግስት የእግዚአብሔር አገልጋይ ነው የህዝብ አገልጋይ እንደመሆኑ እንደ ሃይማኖተኞች እኛ የምናምነው እግዚአብሔር ህዝቡን በስርአትና በህግ በደንብ ሰዎች በሰላም ተግባተው ይኖሩ ዘንድ መንግስት ስርአትን እንዲያስከብር ለመንግስት የራሱን ድርሻ አመራር ሰጠ ብለን እናምናለን። አካፈለ ለመንግስት እና መንግስት የህዝብ አገልጋይ ነው። ስለዚህ መንግስት እና የሃይማኖት አባቶች የህዝብ መሪዎች በጋራ ተቀናጅተው ቢሰሩ ውጤት ሊገኝ ይችላል። እኛ ወጥተን ብንናገር በቂ አይደለም። ምክንያቱም ቅታውን የምህረቱን የፍቅሩን ብቻ ይዘን ምን ከሆነ ና እንደ ሃይማኖተኞች እንደ ክርስቲያኖች ወንጌሉን ብቻ ይዘን ብንወጣ ና ህጉ የሚለውን ደግሞ የማናሳይ ከሆነ ህግን ብቻ የሚያውቅና የቁርኑ መልእክት ይሁን የወንጌሉ መልእክት የማይገባ ስለዚህ፣ መንግስት የራሱን ድርሻ እየተወጥ ልመለከተን አቅጣጫ ሁሉ መንቀሳቀስ መቻል አለብን። አሁን ያለው ነገር ስርአት በሚምትለገሰበት ሁኔታ ስለሆነ ሰው ይስቅየ የሃይማኖት መሪዎችን ይሁን የጎሳ መሪዎችን ይሁን አባ ገዳዎችን ይሁን በጭሙና የማይሰማበት ነው። አሁን የሆነ መልእክት ማለት የሚፈልገው ህዝብ ይስማል። ስሙን ህዝባችን ይስማል። ብዙ ጊዜ የሚፈጠሩትን ችግሮች በወጣቱ ላይ ነው መላከተው። ወጣት ብቻ አይደለም። አሁን ብዙዎች የተሰር ክፍሎችን በተሰወረ አኳኋን እያሳተፈ ያለ ሁኔታ ወጣቱን ጋብ እንዲል ስንመክረው፣ ስንነግረው ጋብ እያለ ነው። ነገር ግን ትልቁ ችግር ስርአት አልበኝነት ባልተለመደ ሁኔታ በኢትዮጵያ ህዝብ በማውቀው ሁኔታ መንገስ ጀመረ ስርአት አልበኝነት ስርዓት አልበኝነት ከነገሴ ደግሞ ማረጋጋት በጣም በጣም አስቸጋሪ ነው። ስርዓት አልበኝነትን ወደ ስርዓት መመለስ እጅግ በጣም አስፈላጊ ይሆናል። ምክር አንዱ መሳሪያችን ከሆነ፣ መንግስት ደግሞ የራሱን ደንብና ስርዓት ህገ መንግስቱን ተጠቅመው ስርዓት እንዲሰፍን ማድረግ መቻል አለበት። ሁለቱ ስቀናጂ ነው ብዬ አስባለሁ። ነ ይቅርታና ፍትህ አንድ ላይ እንዲሄዱ የምደረግበት እና አሁን እየሆነ ያለው አሁንም ደግሞ እናገራለሁ ለህዝባችን እኛ ያን ያለ ነው እየተናገርን ያለ ነው ሃይማኖት ብሎ የምነሳ ሃይማኖት አይደለም ጉዳዩ ዘር ቋንቋ ብለ የምነሳ የቋንቋ ጉዳይም አይደለም፣ የዘርም ጉዳይ አይደለም። ህዝቡን ግለሰቡን የሚያመውን ቦታ መክቶ እንዲጮ እንዲናገር የሚያደርግ አሰራር አለ። ሁ ሃይማኖት ጉዳይ ላይ የሃይማኖት ጉዳይ ላይ ሰውን ነፍሱን ህይወቱን ይሰጣል። የተለመደ ነው በየትኛውም ሀገር። ስለዚህ ሃይማኖቱን መሰረት ያደረገ ጉዳይ ሲነሳ ህዝቡ ሆ ብሎ ይነሳል። ሃይማኖቱን የሚከላከል ይመስለው እና ነገሩ ግን ሌላ ነገር ነው። ዘር ጉዳይ ይነሳል። ዘሩን ዘሩን ወገኑን ወይም ደግሞ ማንነቱን ይከላከል ዘንድ ይነሳል። በጭፍኑ ይሄዳል። እነዚህ ይህን ያሉት የዘር የቋንቋ ይህም የድንበር እነዚህ ነገሮች ሁሉ በትክክል ድንበርም አይደሉም፣ ዘርም አይደሉም፣ ሃይማኖትም አይደሉም ሌላ ነገር ነው። ህዝባችን የምን መረዳት አለበት። ይህ ይህም ምንድን ነው እንዴት ነው? ይህንን እያልን ነው። ቀጨምርን ማለት አለብን። እንቀጥላለን ያሉንን መዋቅሮች እየተጠቀምን በያለንበት በህዝቡ መካከል ነን እና በጣም በጣም ሰጥተን ትኩረት ሰጥተን መስራት አለብን። እንደ እኔ ቤተ ክርስቲያን ለዚህ ጉዳይ ቆርጠን ተነስተናል። ወደ ኋላም አንልም። በፊት እንዲሆን ሁኔታዎች በማይፈቅዱበትም ጊዜ ተናግረናል እና አሁን ደግሞ የበለጠ ተጋለን ብዬ አስባለሁ። በጣም እናመሰግናለን፣ እንደዚህ በቀጥታ መናገራችሁ እና ደግሞ ከመንግሥትም ጋራ ተጣምሮ ነው ፍቅርና ስብከቱ ከኃላፊነት ጋር ነው ብለዋል። ቄስ ዮና ሲገዙ እናመሰግናለን። የመጨረሻው ጥያቄ በድምጽ የደረሰን ነው፣ ለሁላችሁም ነው። ድምፁን እናሰማችሁና ወደ እናንተ እንመጣለን። ጤና ይስጥልኝ። ቪዮዎች የኔ ጥያቄ የሃይማኖት አባቶች አሁን ኢትዮጵያ ውስጥ ላለው መስቀቅል ሁኔታና የሞራል ውድቀት የራሳቸው አስተዋጽኦ የላቸውም ወይ የሚል ነው። ይህ እውነት ከሆነ እነሱ የሞራል ልዕልና ሳይኖራቸው ህዝቡን ተዋደዱ፣ አትጋጩ ቢሉ ማን ይሰማቸዋል? ሁለተኛ ባለፉት ሀያ ሰባት አመታት ኢትዮጵያ ውስጥ ከፍተኛ የሰብአዊ መብት ጥሰት ይደረግ ነበረ። ለምሳሌ በምርጫ ጥና ሰባት ጊዜ አኝዋቆች በሶማሌ ክልል በልዩ ኃይል እንዲሁም ባለፉት ሶስት አመታት በአማራና ኦሮሚያ በርካታ ሰዎች ተገድለዋል። እኔ እስከማውቀው ይህንን ድርጊት ያወገዘ የሃይማኖት ተቋም አላውቅም። አሁን እንደ ሃይማኖት አባት መንግስት ግጭት እያቁም የምትሉት የዶክተር አብይ መንግስት ዲሞክራሲያዊ በመሆኑና መንግስትን ብንጠይቅ ምንም ነገር አይደርስብንም ከሚል መንፈስ ነው ማለት ነው። እጅግ አመሰግናለሁ። እንግዲህ አድማጫችን እንደጠየቁት ቁጥብነት ነበር የሚል አስተያየትም አቅርበዋል። እንዲሁም ደግሞ አብያተ ክርስቲያናት ራሳቸው የእምነት ተቋማት ሁሉንም በራሳቸው ማድረግ የሚገባቸውን አላደረጉም የሚል ቅሬታ መሰል አስተያየትም ገልጸዋል። ከቁጥብነትም በላይ ወገንተኝነትም የነበረበት ነው የሚሉ አሉ። በጣም ብዙ ቦታ የሰብአዊ መብት ሲጣስ ያለ አግባብ ያለ ፍትሕ ያለ ሕግ ሰዎች ሲገደሉ አንዱን ቸል ብሎ ማየት ግን፣ አንዳንድ ጊዜ ደግሞ ቤተ ክርስቲያን ወይንም የሃይማኖት መሪዎች ድምፃቸውን ከፍ አድርጎ መናገር እንደነበረ የሚያመለክቱ ትችቶች አሉና፣ አያይዛችሁ ለማጠቃለያ ሀሳባችሁን ብትሰጡን። እኔ በጣም ነው ሀቁንም የምነግራችሁ ስንቱ ነው የሃይማኖት አባት ለእምነቱ አድረው እቺን ሀገር ወደ ጥሩ መንፈስና ጥሩ ሃይማኖት ሲያካሄድ የነበር ሁላችን የምናውቀው ነጎ በእውነት ሀቀኛም አሉ። ሀቀኛ ለሀገር የምሞቱ፣ ሌላው ደግሞ በሀይማኖት ሰበብ እኮ ካድሬ የመሆኑ አሉ። ይሄ እኮ ሀቁ መሸፋፈን፣ እግዚአብሔር ያየናል። በጭንቅላታችን እግዚአብሔር አናመልጥም፣ እግራችን ደግሞ መሬትና አናመልጥም። ስንቱ ነው ሃይማኖቱን ብቻ እግዚአብሔር በሰጠው ስልጣን በተማረው ህዝባችን ወደ ጥሩ መንፈስ ሲመራ የነበረው። ሌላው እኮ የሃይማኖቱን ጥቶ ነው ሌላው ሲያካሄድ የነበረው። ዛሬ ሃይማኖት የሃይማኖት አባት ነኝ ቢወጣ ህዝቡ ይቀበለኝ ይሆን? ትናንትና ምን እንደሰራው ስለሚያቀኝ፣ ሌላ አባቶች ደግሞ ለሀገራቸው እውነታቸው ሃይማኖታቸው በትክክል የሚያለቅሱ አሉ። ስለዚህ መፍትሄው የምለው እኔ ወደ እግዚአብሔር ተመልሰን በጥሩ ሁኔታ እንስበክ ነው የምለው እኔ። በጥሩ ሁኔታ በተሰጠ ስልሳን ህዝባችንን ይሰማናል፣ ህዝብ ነው። ስለዚህ እንስበክ ነው። አለምን አይሰማም፣ ይሰማናል። የኢትዮጵያ ህዝብ እኮ ጥሩ ህዝብ ነው። ጥሩ ወጣት ነው ያለው በጥሩ ሁኔታ ማስተማርና ህዝባችንን በጥሩ ማገልገል አለብን ነው ምለው ነው። እናመሰግናለን። አሁን ቄስ ዮናስ ሲገዙ መልስ እንዲሰጡበት ጊዜ እንስጥና በተለይ ጥያቄውን ባቀረቡት ወገን የመጀመሪያው ነገር ሃይማኖተኛ መሆንና ሃይማኖቱ በሚያዘው ልክ መኖር የተለያዩ ነገሮች ይሆናሉ አንዳንድ ጊዜ እና ያ ደግሞ በየሰው ነው የሚወሰነው። እና እዳው በጠቅላላው እንዲህ ነው ማለት ያስቸግራል። ግን እንደየ ሰው ነው የሚሆነው። ወገንተኝነት፣ ቸልተኝነት የሚገባ አይደለም፣ መሆን የለበትም። በትክክል አንድ የሃይማኖት መሪ እንደ መንፈሳዊ ሰው የሞራል የበላይነት ከሌለውና ምሳሌ መሆን የማይችል ከሆነ መምከር የማይችልም ይልቁንስ ሕዝቡን ወደማይገባ አቅጣጫ ይመራል። ና የሃይማኖት መሪዎች ሃይማኖተኛ መሆን ይገባቸዋል ብዬ አሴን ምክር መስጠት ይፈልጋለሁ። በሃይማኖት ስም መንቀሳቀሱ አንዳንድ ጊዜ የሚጀምረውን ከዛ እንዲህ ካለ አይነት ሁኔታ ነው እና ሆኖ ከሆነ መታረም ያለበት ጉዳይ ነው። በሌላ ጎኑ ደግሞ ሃይማኖተኛ ሆነው የመንፈሳዊ መሪ ሆነው የቤተ ክርስቲያን የመስጊድ መሪ ሆነው ለህዝቡ ደግሞ ለአገር ሰላም ለፍትህ፣ ለዜጎች መብትና ነጻነት የሚሞግቱ ደግሞ አሉ። እንደ ቤተ ክርስቲያንን እንደ ግለሰብን የሚያደርጉ አሉና አንዳንድ ጊዜ በፍትህና በአድሎ ዙሪያ የሃይማኖት መሪዎች ሲናገሩ የሆኑትን ነገሮች እናውቃለን፣ ባለፉት ዘመናት እና ነፍሳቸውን እስከ ማጣት ድረስ ህይወታቸውን እስከ መሰዋት ድረስ የሄዱ አባቶችን እናውቃለን፣ የሃይማኖት አባቶችን። በዘመናችንም እንዲህ አይነት ሰዎች ያስፈልጋሉ። እንዲህ አይነት ሊደገም አይገባም። አሁን ካለው መንግስት ተስፋ የምናደርገው ማድመጥ፣ መስማት፣ መምከር የሚበላሽ ነገር ካለ ያልተገባ ነገር ተሰርቶ ከሆነ አለበለዚያ ግን ድጋፍ መስጠት እና በሚገባው አኳኋን መስራት አስፈላጊ ነው። የሞራል የበላይነት የግድ ያስፈልገናል። በአሁኑ ኢትዮጵያ ውስጥ የሃይማኖት አባቶች የሞራል የበላይነታችንን ማስጠበቅ አለብን ደግሞም ራሳችንንም እየፈተሽን መሄድ አለብን። መድኃኒት ለመሆን መጀመሪያ መድኃኒትነትን ማወቅ ያስፈልጋል። እና እኔ የምለው አይገባም ጠያቂው ያሉት ሙሉ በሙሉ በጣም እርግጠኛ ሆነን ሁሉ ነገር ጥሩ ነው አንልም። ችግሮች ይኖራሉ፣ መስተካከል ግን እንችላለን ማለት ፈልጋለሁ። መልካም። ይሄ መስተካከል ለሁሉም ነው። በመንፈስ አባቶች በኩል ቀድሞ የነበሩ ችግሮችን ችግር ናቸው ብሎ ከመቀበል መጀመራችሁ፣ እንዳሉት ደግሞ በጥቅል መገለጽ የለበትም። ቄስ ዮናስ ይገዙ እንዳሉት በእርግጥም ደግሞ ለአገልግሎት ያደሩ አባቶች እንደነበሩ እንዳሉትም በአገልግሎታቸው ጉዳት እስኪደርስባቸው የዘለቁ እንዳለውም ይታወቃልና የእነሱንም ማስታወስ ተገቢ ነው። አመስግነን እንዝጋ። ትዝታ በጣም ነው የምናመሰግነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝደንት ቄስ ዮናስ ይገዙ የእስልምና ተቋማት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ፣ የክቡር ዶክተሬትና የሰላም አምባሳደር አባገዳ በየነ ሰንበቶ፣ እንዲሁም ጋብዘናቸው በስልክ ያለመተባበር ሳይገኙልን የቀሩ የስልክ ያለመተባበር ስል ስልክ ስንደውል ነበረ። እዛ አካባቢ በጣም ችግር ሊኖርም ይችላል፣ ሊነሳ አልቻለም። ቀደም ብሎ ግን አነጋግረናቸው ነበረ በፕሮግራም እንዲሳተፉ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮ ሶማሌ ሀገረ ስብከት እና የገዳ ማቴ በላይ ኃላፊ ሊቀ ጳጳስ አቡነ ማትያስ ሊገኙ ልን አልቻሉም ግን እንደ ተገኙ አድርገን እሳቸውንም ደግሞ ወደፊት ልናነጋግራቸው እንሞክራለን። እናንተን ስለ ትብብራችሁ እጅግ አድርገን እናመሰግናለን። ጥያቄ ያቀረቡትንም አድማጮች አድማጮች እናመሰግናለን። መልሰንም እንደምናገኛችው ተስፋ እናደርጋለን። በተግባር በየአካባቢው የሚሰሩትንም ጉዳዮች ለመከታተል እናንተንም እየጠየቅን የተሰሩትን የሆኑትን ጉዳዮች ለመጠየቅ እንሞክራለን። እግዚአብሔር ይስጥልን። እናመሰግናለን። እናመሰግናለን። ደህና ደሩ።